በኢትዮጵያ በ25 ዓመት ውስጥ ከአራት መቶ በላይ ርዕደ መሬቶች መከሰታቸውን ወደሚመለከተው ዘገባ ይሆናል። ባለፉት 25 ዓመታት ከአራት መቶ በላይ ርዕደ መሬቶች መከሰታቸውን ጥናቶች አመለከቱ። የአዲስ አበባ ዩኒቨርሲቲ ባለሙያዎች ዛሬ በተዘጋጀ በግንባታ ኮዶችና መስፈርቶች ላይ የሚመክር የውይይት መድረክ ላይ ባቀረቡት ጥናት ስምጥ ሸለቆን መነሻ ያደረገው ርዕደ መሬት ድግግሞሹ እየጨመረ መምጣቱን ተናግረዋል። በፈረንጆቹ አቆጣጠር ከ2024 ወዲህ ባለው አንድ ዓመት ብቻ እስከ 150 ርዕደ መሬቶች መመዝገባቸውን የተናገሩት ባለሙያዎቹ በተለይም ካለፈው መስከረም ጀምሮ የታየው ርዕደ መሬት በግንባታዎችና ና መሰረተ ልማቶች ላይ መጠነኛ ጉዳት ማስከተሉን ጠቅሰዋል። ገብረ ሚካኤል ገብረ መድህን ጉዳዩን ተከታትሏል። ዛሬ ጥቅምት 9/2017 ዓ.ም በግንባታ ኮድ እና መስፈርት ዙሪያ በሚወያይ መድረክ ላይ ኢትዮጵያ ውስጥ እያጋጠሙ ያሉትን ርዕደ መሬቶች የሚዳስሱ ጥናቶች ቀርበዋል። ከጥናት አቅራቢዎቹ አንዱ የሆኑት በአዲስ አበባ ዩኒቨርሲቲ የሥነ ምድር ጥናት ትምህርት ቤት ባልደረባ ዶክተር ትሩፋት ኃይለማርያም እያጋጠሙ ያሉት ርዕደ መሬቶች ከእሳተ ገሞራ ጋር ቁርኝት እንዳላቸው ተናግረው እንቅስቃሴው ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። ዶክተር ትሩፋት ከአሜሪካው ጂኦሎጂካል ሰርቬይ የተወሰደ መረጃን ጠቅሰው ለአሜሪካ ድምፅ በሰጡት ማብራሪያ ባለፉት 125 ዓመታት ውስጥ በርካታ ርዕደ መሬቶች መከሰታቸውን አመልክተዋል። 1900 ጀምሮ የተመዘገቡ ነው። ከ2000 በኋላ ደግሞ ወደ 437 ይሆናል እና አብዛኛው የተከሰተው ከዚህ 2000 ከመጣ በኋላ ነው። ቤዚካሊ እነዚህ 2005 ላይ 172ቱን ይይዛል። እንደገና ደግሞ ወደ 150 የሚሆነው ደግሞ አሁን በዚህ 3 ሳምንት 4 ሳምንት ያየ ናቸው ናቸው እና ይሄን ስታየው የተወሰነ የተወሰነ አመት ላይ ይጨምራሉ። እነዛም ከዚህ ከእሳተ ጎምራው ጋር ይያያዛሉ ቅድም እንዳልኩት። በኢትዮጵያ ውስጥ በታሪክ በአብዛኛው ርዕደ መሬት የሚከሰተው በስምጥ ሸለቆ አካባቢዎች ነበር ያሉት ዶክተር ትሩፋት፣ ከቅርብ ጊዜ ወዲህ ግን የስምጥ ሸለቆ ባህሪ በራሱ እየተለወጠ መምጣቱንና ካለፈው መስከረም ወር ጀምሮ እየተከሰተ ባለው ርዕደ መሬት አዳዲስ ነገሮች እየታዩ መሆናቸውን ተናግረዋል። እስከዛሬ ድረስ ያየናቸው እርዝ ኮይቆች የሚሰሙት ሪፍት ውስጥ ባሉ ከተሞች እና ቪሌጆች ላይ ነው። ይሄኛው ግን ስትሬንጅሊ አዲስ አበባም ድረስ ይሰማል ለመብለስ ስናስበው በሬክተር ስኬል ከአምስት ሆና ደረጃ አምስት የሆነ ከመቶ ኪሎ ሜትር በላይ አልፎ አዲስ አበባ በዚህ ደረጃ ንዝረት መፍጠሩ አንዱ ያልተለመደ ነገር ነው። ቀደም ሲል በሬክተር ስኬል እስከ 6 ነጥብ 5 የሚለካ ርዕደ መሬት ተመዝግቦ እንደነበር ዶክተር ትሩፋት አውስተው፣ በቅርቡ መታየት በጀመረው ርዕደ መሬት ደግሞ ከፍተኛው 5 ነጥብ 8 እንደሆነ አብራርተዋል። እስካሁን ባለው ክስተት አማካዩ 4 ነጥብ 7 ሬክተር ስኬል እንደሆነ ገልጸው፣ በግንባታ ወቅት ግን ባለሙያዎች ከ5 ነጥብ 2 እስከ 7.2 ድረስ የሚለኩ ርዕደ መሬቶችን ታሳቢ እንዲያደርጉ እንመክራለን ብለዋል በውይይት መድረኩ ላይ በቅርቡ ያጋጠሙት ርዕደ መሬቶች ያስከተሉትን ተጽዕኖ የሚዳስስ ጥናትም ቀርበዋል ይህንን ጥናት ያቀረቡት በአዲስ አበባ ዩኒቨርሲቲ የጂኦ ቴክኒካል ምህንድስና ክፍል ኃላፊ ዶክተር ትንሣኤ ገብረ መድህን ናቸው ከመስከረም ወዲህ የታየው ርዕደ መሬት በአፋር ክልል ጉዳት አስከትሏል ሲሉም ይገልጻሉ ከመስከረም አካባቢ ጀምሮ ረደ መሬቱ ያሉን ኢንፍራስትራክቸሮች፣ ቤቶች ላይ፣ ፋብሪካ ላይ ያው ቅድም እንዳየነው የመንገድ ላይ ድልድዮች፣ የባቡር ሀዲዶች ላይ በጣም ትልቅ ተጽዕኖ አድርጎባቸዋል። ሲግኒፊካንት የሆነ ዳመጅ አይተናል ወይም ዊትነስ አድርገናል። ከቅርብ ጊዜያት ጀምሮ እየታየ ያለው የርዕደ መሬት መጠን ቀላል የሚባል እንደሆነ የተናገሩት ዶክተር ትንሣኤ ተጽዕኖ ግን ጉልህ ነበር ብለዋል። ርዕደ መሬቱ በከሰም የስኳር ፋብሪካ ግድብና ህንፃዎች ላይ አነስተኛ ጉዳት ማስከተሉን አመልክተው ምናልባት ወደፊት የከፋ ሁኔታ እንዳይመጣ ከግድቡ በታች ያሉ ነዋሪዎችን ወደ ሌላ ቦታ ማዛወር እንደሚያስፈልግ ገልጸዋል። እስካሁን እየተመዘገቡ ያሉት ርዕደ መሬቶች አነስተኛ የሚባሉ ቢሆኑም በተለይ በህንፃዎች ላይ የጥንቃቄ ስራዎችን ለማከናወን እንዲቻል ትምህርት እየሰጡን ይገኛሉ ብለዋል። ህንፃዎቻችን መመርመር አለባቸው። በተለይ በጣም ብዙ ህዝብ የሚሰበሰብበት እንደ ሆስፒታል፣ ትምህርት ቤቶች እንደዚህ እነኝን አሁን በደንብ ዲቴል የሆነ ጥናት ተደርጎባቸው ይሄ የመሬት መንቀጥቀጥ ሀፕን ቢያደረግ ይቋቋሙታል ወይስ አይቋቁሙትም? የሚቋቋሙት ከሆነ ፋይን፣ ካልሆነ ደግሞ የሆነ ይህንን ማጠናከር ማለት ህንፃውን እንዲጠናከር ማድረግ ወደዛ መሄድ አለብን እና ይህንን ነው መለው በውይይት መድረኩ ላይ ንግግር ያደረጉት የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተር ኢንጂነር መስፍን ነጎ በበኩላቸው የግንባታ ዘርፉ ዘመኑን የሚመጥን ቴክኖሎጂ፣ የግንባታ ኮድና መስፈርት እንደሚያስፈልገው ገልጸዋል። በውይይት መድረኩ ላይ የቀረቡት ጥናቶች ለዘርፉ ቀጣይ ዕድገት የላቀ ሚና የሚጫወቱ መሆናቸውንም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ